ሰላም ጤና ይስጥልኝ። ውድ የአገር ልጆች ዞተር ሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት አስትሮኖሚና አስትሮፊዚክስ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። አስትሮኖሚ ማለት እንግዲህ ሁለት ቃላት ነው። አስትሮኖሚ ና አስትሮ ፊዚክስ ብለን እንዲፋይን እናደርጋለን ወይ እንገልጻለን። መጀመሪያ ያው ሳይንሱ አሁን ያለንበት አለም አለም አጽናፍ አለም ውስጥ አስትሮኖሚ ና አስትሮ ፊዚክስ አስትሮኖሚ ና ስፔስ ሳይንስ፣ አስትሮኖሚ ና ኮስሞሎጂ ወይ ደግሞ አፕላይድ ሳይንስ ብሎ ይጠሩታል። ከሀገር ወደ ሀገር ይለያያል ና እንደየ አጠራሩ ማለት ነው ከላይ ያለው አስትሮኖሚ ያለ ከታች ያሉት ደግሞ ምደባዎች ይኖራሉ፣ ክፍሎች ይኖራሉ ማለት ነው የአስትሮኖሚ ስለዚህ የአስትሮኖሚን ስንገልጾ ያው ሰው ልጅ እዚህ ምድር ላይ ያው ከተገኘበት ጊዜ ጀምሮ ወደ ሰማይ ቀና ብሎ የተመለከተበት እና ያ አስትሮኖሚ ደግሞ ምንድን ነው የሰማይ አካላትን የሚያጠና ተፈጥሯዊ ሳይንስ ማለት ነው። በዛሬው መሰናዷችን የዚህን ቀጣይና የመጨረሻ ክፍል እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97.1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። አስትሮኖሚ በየጊዜው እያደገ የሚገኝ ሳይንስ ነው። አዳዲስ ግኝቶች ስለ ወደፊቱ ያለንን መረጃና እውቀት ሊለውጡ እንደሚችሉ የማይታበል ሐቅ ነው። በጋላክሲ ውስጥ ያሉ ኮከቦችና ሌሎችም የሰማይ አካላት በዝግመተ ለውጥ ውስጥ እንደሆኑ አሁን የተደረሰበት ሳይንስ ያመለክታል። ምንም እንኳን ጊዜው የማይታወቅ ቢሆንም እነዚህ ክስተቶች በምድር ላይ ሊታዩ እንደሚችሉ የዘርፉ ባለሙያዎች ይገልጻሉ። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ መሪ ሥራ አስፈጻሚና ተመራማሪ ዶክተር ሰብሉ ሆምኔ የአስትሮኖሚን አሁናዊ ሁኔታ በኢትዮጵያ በአፍሪካና በዓለም አቀፍ ደረጃ ያለውን አንደምታ በሚከተለው መልኩ ገልጸውልናል። አስትሮኖሚ አሁን አጠቃላይ እስካሁን ዓለም አቀፍ ላይ የደረሱት የተወሰኑ ነጥቦችን ብናይ እንኳን ከሰው ኃይል አንጻር ከኢንፍራስትራክቸር ከመሠረተ ልማት የስፔስ መሠረተ ልማት አንጻር በቴክኖሎጂ ደግሞ እድገት እየበለጸጉበት ሁኔታ አለ። አለም አቀፍ ላይ ስናየው ማለት ነው። ቴሌስኮፖቹ አለም አቀፍ ላይ ያሉት ቴሌስኮፖች እነሱ እዛ ላይ ደርሰዋል። እንደ አፍሪካና እኛን ደግሞ ስንጠቅስ እና ራዲዮ ቴሌስኮፕ አሉ እና ኦፕቲካል ቴሌስኮፕ እኛም እንደ ኢትዮጵያ ደግሞ አንድ ሁለት ቴሌስኮፖች አለን። እነዚህ ዋነኛው መሳሪያዎች ናቸው። እንግዲህ እነዚህን ካለን ለሰው ልጅ አሁን ምንድን ነው አሁን ጥናት ያደርጋሉ። ለቀጣይ ጄኔሬሽን ጥናት ይሰራል፣ ምርምሮች ይሰራሉ። ስለዚህ እንደ አፍሪካ ሁሉም የራሱ የሆነ አገራት የራሳቸው የሆነ ከርኩለም አላቸው በትምህርት ስርዓት ውስጥ ማለት ነው። እኛም የራሳችን የሆነ የከርኩለም ወይ የትምህርት ስርዓት አለን በአስትሮኖሚ ዘርፍ ማለት ነው። ወደ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ሲመጣ በአስትሮኖሚ ደረጃ እንደ ሀገር ነው እኛ እየሰራን ያለ ነውና በተለያዩ ዩኒቨርሲቲዎች ወደ አርባ አምስት ዩኒቨርሲቲዎች ኦልሞስት ወደዛ የሚደርሱ ዩኒቨርሲቲዎች አስትሮኖሚ እንደ ኤሌክቲቭ ኮርስ ነው የሚሰጠው። አሁን ቅርብ ጊዜ ነው ትንሽ ተሻሽሎ እንደ ሁለት እንደ ሶስት ኮርስ እየተሰጠ ያለውና በእኛ የእኛ ከሪኩለም በአዲስ አበባ ዩኒቨርሲቲ በአሜሪካን አውሮፓን ፕሮፌሽናል ታይቶ ነው ምክንያቱም ዓለም አቀፍ ስርዓቱን የትምህርት ስርዓቱን የጠበቀ ስለሆነ ማለት ነው። ስለዚህ ዲግሪ የሚሰጠው በአዲስ አበባ ዩኒቨርሲቲ ስለሆነ እኛ ማስተማር ነው የምናስተምረው፣ ደግሞ ከውጭም ከውስጥም ሰዎቹን እንደዚህ እርስ በርስ ስምምነት በመፍጠር ነው እያስተማር ነው ያለነው። አሁን ጄኔሬሽን ላይ እየሰራን ነው። አንደኛ ምርምር እየሰራን ሁለተኛ ደግሞ ለጄኔሬሽን ቀጣይ ታዳጊ ህጻናቶች ላይ እየሰራን እንገኛለን። ያኛው መደበኛ ትምህርታቸውን ይተው ማለት አይደለም። ምክንያቱም ያኛውን የሚያግዝ ማለት ነው። ሰው ወደ ፈለገበት ወደ ኢንተረስቱ እንዲሄድ አስትሮኖሚ ድጋፍ ይሰጣል። ከኮምፒውተር ጋር ይገናኛል። ከአንትሮፖሎጂ ጋር ይገናኛል። ከሶሻል ሳይንስ ጋር ይገናኛል። ከፎርማል ሳይንስ ጋር ከብዙ ሳይንሶች ጋር ስለሚገናኝ ኢቭን ከዲፕሎማሲ ጋር ይገናኛል። ከፒስ ጋርም ስለሚገናኝ ከነዚህ ሁሉ ጋር ቅሩኝነት ስላለው አስትሮኖሚ እንዴት ነው ቅርኙነት ያለው የሚለውን እኛ ከሰማይ አካላት ተነስተን ከናኖሯቸው ተነስተን እዚህ ለሰው ልጅ ደግሞ ያንን መብራሪያ እንሰጣለን ማለት ነው። ያንን ትምህርት እናስተምራለን። ስለዚህ በዚህ ሂደት እኛ በፖስት ግራጅዌት አለን። ፖስት ግራጅዌት ማለት በማስተርስ እና በፒኤችዲ ደገራ ያው ዲግሪ እንሰጣለን። በዛ ስንሰጥ ደግሞ ዓለም አቀፉን ደረጃውን የጠበቀ ዲግሪ ነው የሚሰጠው ማለት ነው። በአዲስ አበባ ዩኒቨርሲቲ የሚሰጣቸው ዲግሪ ማለት ነው። እነዚህ ዲግሪ ሲሰጣቸው፣ እነዚህ የምናስመርቃቸው አስመርቃቸው ተማሪዎች ምንድነው ተልእኮን ተቀብለው ነው የሚሄዱት ልክ አስመርቀን ሄደን በቃ የሚባል ነገር ሳይሆን፣ እዛ ተመልሶ በነበሩበት ዩኒቨርሲቲ ላይ ኮሚቲመንትም ስላላቸው ከእኛ ጋርም ሆኖ ይሰራሉ፣ ከዓለም አቀፍ ጋር ሆኖ ይሰራሉ ማለት ነው። የመዳረስ ስራ ሳይሆን የእኛ የመተግበር ስራ እንዲሰሩ ተልእኮ ተሰጥቷቸው ነው ተመርቆ ማለት ነው። ስለዚህ በዛ ወይ ነው እየሰራን ያለና ቀጣይ ደግሞ ምን መሆን አለበት የሚለው፣ ኢትዮጵያ እንደ አፍሪካ ምቹ የአስትሮኖሚ ምልከታ ቦታዎች አላት። ስለዚህ እዛ ላይ ደግሞ ያለን የሰው ኃይልም እዛ ላይ መስራት አሁን ይጠበቅብናል፣ እየሰራንም እንገኛለን። ስለዚህ እሱን በደንብ አጠናክረን ከውጭም ከውስጥም ያለው እኛ አንዳንዴ የሀገራችንም ሌጋሲ በማስጠበቅ ከዛ በኋላ ምንድን ነው የሚደረገው ጥናት ይደረግና ለዓለም አቀፍ ኢንተርናሽናል አስትሮኖሚካል ዩኒን አለ ዓለም አቀፍ ላይ ይህንን ኮንትሮል የሚያደርገው የትኛው ቦታ ነው ለአስትሮኖሚካል ምልከታ ምቹ የሆኑ ቦታዎች የምለን ለመለየት እኛ ለይትን ያንን ሰርትን ሳይንቲፊካል ለእነሱ እንልካለን። ኮንፊርም ከተደረገ በኋላ ኢንቨስት ያደርጋሉ እነሱ መጥተው ስለዚህ አስትሮኖሚ በአንድ በኩል ምንድን ነው ለኢንቨስትመንትም፣ ለአስትሮ ቱሪዝም፣ ለካልቸራልም፣ ለሄድዝም፣ ለዚህም ያ ኮንትሪቢሽን ያደርጋል ማለት ነው። ሲመጡ ደግሞ ኢንቨስት ሲያደርጉ እነሱ የኛ ነገር ሌጋሲ በጠበቀ ቅርሱን በጠበቀ ሳይበላሽ የራሳቸውን ፍላጎት ብቻ ሳይሆን የኛ ደግሞ የተቋም ፍላጎት ሳይሆን የሀገራችን ፍላጎትን የጠበቀ ምርምር ይካሄዳል ማለት ነው። ስለዚህ ያንን ለትውልድ ማስተላለፉ ነው። ስለዚህ ትውልዱ ደግሞ ከዚህ የበለጠ ደግሞ ኢንስትሩመንቶች ዴቨሎፕ እየተደረጉ ከውጭም ከውስጥም ያንን አቅም ሟጠን የምንጠቀምበት ስርዓት ያው ከኛው መበጀት ነው። ስለዚህ እሱን እየሰራ ነው። ምንገኘው ያለን በቂ ነው። ያንን ተጠቅመን እንደው ደግሞ የሰው ኃይል ላይ መስራት ግድልናል እሱንም ደግሞ እየሰራን እንገኛለን ማለት ነው። አስትሮኖሚ ለቀን መቁጠሪያ ስርዓትና ለአሰሳ መሰረት ነው። የጥንት መርከበኞች መንገዶቻቸውን ለማሳለጥ ከዋክብትን መንገድ ጠቋሚ አድርገው ይጠቀሙባቸው እንደነበረ በታሪክ ተከትቦ ይገኛል። በዘመናዊው ዓለም የጂፒኤስ ስርዓቶች የሳተላይት አቀማመጥ ላይ ይመረኮዛሉ። ይህም የአስትሮኖሚ ሳይንስ አንደኛው ገጸ በረከት እንደሆነ ይታወቃል። አስትሮኖሚ የጠፈር ምርምርን አጎልባች እንደመሆኑ መጠን በቴክኖሎጂ በመገናኛ ዘርፍ ላይ እድገት እንዲያመጣ ከፍተኛ ድርሻ አለው። ከዚህም በተጨማሪ የፀሐይን እንቅስቃሴና በምድር ላይ የሚያደርሰውን ተጽዕኖ በማጥናት የአየር ንብረት ለውጥና ተጽዕኖን ለመረዳት አስተዋጽኦ የላቀ ነው። ዶክተር ሰብሉ ሁምኔ ኢትዮጵያ እንደ ሀገር በዘርፉ ያላትን ተመክሮ ያስረዱናል። መቶ 20 ሚሊዮን ህዝብ ይዘን ነው። እንግዲህ አሁን ያው ስለ አስትሮኖሚ ነው የምናወረው። ችግሮች ይኖራሉ። እኛ ሀገር ብቻ አይደለም፣ ሁሉም ጋ አለ ችግሩ። እንደ አለም አቀፍ ነው ችግሩ። ሳይንስ በራሱ አሁን ሰርተን ጨርሰናል ብለን ተመልሰን ስናየው ሌላ ሰው ሳይሆን ችግር ነው ራሱ። ባይሰልፍ ሳይንስ ራሱ ፕሮብሌም ነው እና እንኳን አይደለም የሰው ልጅ። ስለዚህ ችግሮች አሉ በየቦታው ያው ይኖራሉ። እነዛን ለመፍታት ተደራሽ ለማድረግ ቢያንስ እንዲያውቁ ለማድረግ ደግሞ ጥረት እያደረግ ነው ያለ ነው። በምን በኩል? ይኸው አሁን በሬዲዮ ፕሮግራም በኩል። ሁለተኛ ከክልሎች ጋር ደግሞ የተወሰነ ተፈራርመናል ዶክመንቱን አዘጋጅተን ሰነዱን አዘጋጅተን በዛ ሰነድ ራሳቸው የራሳቸው ጣቢያ ይኖራቸዋል። ሬዲዮ ጣቢያ በዛ እንዲያስተላለፉ አድርገናል። ከዚህም በፊት ማለት ነው። አሁንም ደግሞ በተጨማሪ ምንድን ነው አዲስ አበባ ላይ ሆነን በአካል ያው ተማሪዎችን አወዳድረን ወደዚህ ታለንት የሆኑትን ተማሪዎች፣ ታዳጊ ህጻናት ወደዚህ ዘርፍ እንዲመጡና እና ያኛው መደበኛውንም ይዞ የሀገር ተረካቢ ወይ ደግሞ የዚህ የአስትሮኖሚ ድርሻውን እንዲወጡ እየተደረገ ነው ያለውና አወዳድረን ፈተና ያለፉትን እያስተማር ነው የምንገኘው። ይሄንን እድል ያላገኙ ደግሞ አለ። እነሱን ደግሞ ለመዳረስ በቪዲዮ መልክ አዘጋጅተናል። ስለዚህ በነበሩበት ቦታ ሁኔታዎቹን አመቻችተን በቪዲዮ መልክ ለነዚህ ስንሰጣቸው የነበረውን ትምህርት ለነዛም እንዲደርስ በቪዲዮ መልክ በተለያየ ቋንቋ ያው በእንግሊዝኛ ነው ያዘጋጅ ነው። በአማርኛም በእንግሊዝኛም የተቀላቀለ ነው የተዘጋጀው ዶክመንቱ። ያንን ደግሞ በሎካል ላንጓጅ በዛ በሚያውቁት ያንን ለማድረስ በቨርቹዋልም ሊሆን ይችላል፣ እኛ ያዘጋጅ ነው ቪዲዮም ቀጥታ ተልኮላቸው ሊሆን ይችላል። አጥጋቢ ላይሆን ይችላል፣ ግን በሞላ ጎደል ያንን የለም ከሚባል አትሊስት እንትኑን እንዲያውቁትና በቨርቹዋልም ደግሞ የቻልነውን ያህል የሰው ኃይል ተጠቅመን ያንን ለመዳረስ እየሞከር ነው ኦልሬዲ እየሰራን ነው። ያንን የመዳረስ ስራ ነው አሁን እየሰራን ያለነው እና እዚህ ያሉትን ያወዳደርናቸውን ኦልሞስት ጨርሰናል። ያው መገባደድ ስራ ላይ ነው ያሉት። ኦልሞስት ትምህርታችሁን ጨርሶ ፈተናችሁን ጨርሶ አሁን ፕሮጀክት የሚሰሩበት ደረጃ ላይ ናቸው። ሌሎቹ እነዛ ደግሞ ያው እየወሰዱ በቪዲዮ ደግሞ የላክንላቸው ያለ ቪዲዮ ያንን እየወሰዱ ነው ያሉት ባሉበት ላይ ማለት ነው። ስለዚህ እንደዚህ ይቀጥላል ማለት አይደለም ያው ፕሮብሌሙም የሆነ ታይም ላይ ይቆማል። እቺ ምድርም ትቆማለች፣ እኛም እናልፋለን። በዚህ ይቀጥላል ማለት ሳይሆን ያው ሳይንሱን እየሰራን ያው መስዋዕትነትን እየከፈን ለሳይንስ መስዋዕትነት መክፈልን ስለሚጠይቅ ይህን ያህል መቶ ሚሊዮንን ይዘን እንግዲህ ሁሉንም መዳረስ ያው ከባድ ሊሆንም በሂደት የምንሰረው ስራዎች ይኖራሉ። እነሱን እየሰራን ነው የምንገኘው። የስነፈለክ እድገት በሳይንቲስቶች፣ መሐንዲሶች፣ መንግስታትና ህዝብ የጋራ ጥረት የሚመራ ቀጣይነት ያለው ሂደት ነው። አዳዲስ ቴክኖሎጂዎች ሲመጡ አዳዲስ ጥያቄዎች ሲነሱና የሰው ልጅ የእውቀት ጥማቱ እየሰፋ ሲሄድ መስኩ እያደገ እንዲመጣ ይሄ ነው የማይባል ሚና ይጫወታል። ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዘርፍን ለማሳደግ ከባለድርሻ አካላት ጋር የሚከናወነውን ተግባር ዶክተር ሰብሉሁምኔ እንዲህ ገልጹታል። ባለድርሻ አካላቶች አሉ። በየክልሉ አለ፣ በየወረዶ አለ፣ በየዞኑ አሉ ያስመረቅናቸው ሰዎች እዛ ሄዶ ይሄንን ስራ እንዲሰሩ ነው። የራሳቸውን ድርሻ እንዲወጡ ነው። ከዚህ ተምሮ ያኛው እዛ ይሰራሉ። ከኛ ጋር እንነጋገርን በቨርቹዋልም፣ በስልክም፣ በኢሜይልም በተለያየ መንገድ ስለምንነጋገር ክፍተቶች ካሉ ደግሞ ያው ዘመናዊ ቴክኖሎጂ አሁን የቴክኖሎጂ ዘመን ሆነ፣ በዛ ነው የምንገናኘውና እነሱ የመዳረስ ስራዎችም የራሳቸውን የስራ ድርሻቸውን እየተወጡ ነው የሚገኙት። የክልሎቹ የተወሰኑት ናቸው። እነሱን ደግሞ በቀጣይ እንግዲህ ያው የመፍታት ያው እንትን ይኖራል ማለት ነው። ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት የአስትሮኖሚና የአስትሮፊዚክስ ዘርፍን ወደ ተሻለ ደረጃ ከፍ ለማድረግ አዳዲስ ባለሙያዎችን ከማፍራት አንጻር እየተከናወነ ያለውን ተግባር እንዲህ ባለ መልኩ አብራርተውታል። በስፔስ ሳይንስና በጂኦ ስፓሻል ኢንስቲትዩት በአስትሮኖሚና አስትሮፊዚክስ ያው እንደ ሀገር እንግዲህ ፖስት ግራጁዌት የስልጠና ፕሮግራም አለን። የቅድመ ምረቃ ፕሮግራም የለንም፣ አንደር ግራጁዌት የለንም። በድህረ ምረቃ በፖስት ግራጁዌት ፕሮግራም ስልጠናዎች ስንሰጥ ከሪኩለም አለን። ዓለም አቀፍ ስርዓቱን የትምህርት ስርዓቱን የጠበቀ ከሪኩለም አለን። በዚህ ከሪኩለም ውስጥ የማስተርስ ተማሪዎች ከመረቃቸው በፊት የሚወስዱት ኮርሶች ወደ ዘጠኝ የሚሆኑ ኮርሶች ይወስዳሉ። በአስትሮኖሚ ብቻ ነው የሚወስዱ። ምክንያቱም እነዚህ ተማሪዎች በፊዚክስ የሚመጡ ተማሪዎች መሆን አለባቸው። በማቴማቲክስ የተመረቁ በኢንጂነሪንግ የተመረቁ መሆን አለባቸው ወደ አስትሮኖሚ ለመምጣት ማለት ነው። በፒኤችዲ ደረጃ ማስተርሳቸውን ደግሞ በፊዚክስ በየትኛውም የፊዚክስ ወደ ስምንቱ ወደ ዘጠኝ ከዛ በላይ የሚሆኑ ስፔሻላይዜሽን ኤሪያዎች አሉ። በዛ የተመረቁትን እንቀበላለን። ግን ሲመጡ ኦዲት ኮርስ መሟያ ኮርሶች ይወስዳሉ በፒኤችዲ ደረጃ። በማስተርስ ደረጃ ግን ከፊዚክስ ኬሚስትሪ፣ ማቴማቲክስና ኢንጂነሪንግ በዛ የተመረቀ ነው መሆን ያለበት። ለዚህ በማስተርስ ደረጃ ወደ ዘጠኝ የሚሆኑ በፒኤችዲ ደግሞ ወደ ስምንት የሚሆኑ ኮርሶች መውሰድ አለባቸው። እነዚህ መሟያ ኮርሶችን ይወስዱና ሲሰሩና መመረቂያ ጽሁፋቸውን ሲሰሩ ማስተርስ ሲመረቁ ዝም ብሎ አይደለም የሚሰሩት። ዳታውን ይወስዳሉ፣ መረጃ ይወስዳሉ። መረጃውን የሚወስዱት በስፔስ ቤዝድ ቴሌስኮፕ ሰማይን መሰረት ያደረጉ የተፈበረቁ የተለሙ ቴክኖሎጂዎች አሉ ቴሌስኮፖች አሉ። እነዛን ቴሌስኮፖች በመጠቀም ምርምሪያቸውን ይሰራሉ። እኛ ጋርም ያሉ ውጭም ያሉ አፍሪካ ላይም ከአፍሪካ ውጭ ያሉ ቴሌስኮፖች በመጠቀም ማለት ነው። ምርምሪያቸውን ይሰሩ እና ከጨረሱ በኋላ ያ ለሕትመት መብቃት አለበት። መጀመሪያ ያንን ለሕትመት ይበቃል ተብሎ ቢያንስ ለአንዱ ዓለም አቀፍ ጆርናል ተልኮ ነው መመረቃ ጽሁፋቸውን የሚያቀርቡ። ከዛ በኋላ ዲፌንድ አድርጎ የሚመረቁት በፒኤችዲ ደረጃ ሁለትና ከዛ በላይ ወረቀቶች ወይ ደግሞ ምርምሮች የምርምር ውጤቶችን አሳትመው ነው የሚመረቁት። ስለዚህ እነዚህ ከዚህ ሲወጡ ደግሞ አይቸገሩም። ለምርምርም ለኮሚኒኬሽንም አይቸገሩም። ዓለም አቀፍ ላይ ኮምፒት ለማለግ ለመወዳደርም ተወዳዳሪ ለመሆንም ስለማይቸገሩ እዚሁ ጋር የራሳችሁን አብቁቶ ስለሚወጡ ወደ ክልልም ሲሄዱ ወደ ዩኒቨርሲቲም ሲሄዱ ብቁ ስለሆነ እዛም በዛ ወይ ከርኩለሙም ይጸድቃሉ በየጊዜው ከርኩለሙም እየሰሩ የራሳችሁንም ያበቃሉ ተብሎ ስለሚጠበቅ በዚህ ወይ ነው የትምህርት ስርአቱ እየተከናወነ ያለው ማለት ነው። እንጆይ ለማድረግ እንደ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ወደ እኛ ዲፓርትመንት የሚመጣ ሰው መጀመሪያ እንደ ግራንድ እንደ ኮማን አንደርስታንዲንግ የጋራ የሆነ መመሪያ ያለን እንደ ሀገር አሁን ፖሊሲ ወጥቷል፣ በሚኒስትር ኦፍ ኤጁኬሽን በከፍተኛ ትምህርት ተቋማት ምንድን ነው ናሽናል ጋት ወስዳሉ። ማለፋ ፈተናውን ይወስዳሉ። ፈተናውን ወስዶ ከዛ የፈለጉበትን ተቋም ላይ ሄዶ ነው የሚወዳደሩት። ሲመጡ ወደ እኛ ለመምጣትም ፍላጎት ካላቸው እኛ በየጊዜው በሬዲዮ ፕሮግራምም በዌብሳይታችንም፣ በተለያየ ክልሎች ደግሞ በመሄድ ስልጠናን በመስጠት ላይ ስለምንገኝ በዛ ያገኙናል። ስለዚህ እነዚህ ወርክሾፖች ይኖራሉ። በየአመቱ ሁለት ጊዜ ሶስት ጊዜ ኮንፈረንሶች እናካሄዳለን። አለም አቀፋዊ ኮንፈረንሶች፣ ሀገር አቀፋዊ ኮንፈረንሶች እናካሄዳለን በአስትሮኖሚ ዙሪያ ያ ሰው ኃይልን በመገንባት ኳያ ብዙ ስራዎች ይሰራሉ ማለት ነው። ሰው ወደ እኛ ሲመጡ በፊዚክስ ብቁ መሆን አለባቸው። የማስተርስ ደረጃ ኬሚስትሪ ደረጃ በጥናት ደረጃ ነው። እኛ የለንም አገር ላይ በአስትሮባዮሎጂ የለንም፣ በአስትሮሜትሪ የለንም። በእኛ አገር ላይ ያለ ለስቴለር አስትሮፊዚክስ አለ፣ በጋላክሲ ያለ፣ በኮስሞሎጂ አለ፣ በሶላር አስትሮፊዚክስ አለ። በነዚህ ቲማቲክ ኤሪያዎች በነዚህ ኮርሶች በዛ ላይ ስራውን ይሰራሉ ብሎ ለሚመጣ ተማሪ ያው እናስተናግዳለን። ሲመጣ ደግሞ ክራይቴሪያዎች መሟላት ያለበት በፊዚክስ በማቴማቲክስ እና በኢንጂነሪንግ ያው ብቁ መሆን አለበት። ከዛ ጋር ተያይዞ ደግሞ አሁን ቴክኖሎጂያችን የኤአይ ዘመን ላይ ነው ያለነው ቴክኖሎጂ አርቲፊሻል ኢንቴሊጀንስ ማለት ነው። አስትሮኖሚ ከዛ ውስጥ አንዱ ስለሆነ ማለት ነው። ስለዚህ በዛኛው ቢያንስ ራሱን ፕሮግራም ኮድ አድርጎ መጻፍ የሚችል ተማሪ ነው መምጣት ያለበት። ቢያንስ በፈለገው ኮድ ሊሆን ይችላል። ይህን ብለን እኛ ገደብ አንሰጥም። በአንዱ ኮድ ቢያንስ ብቁ መሆን አለበት። ቢያንስ ራሱ የሆነ ኮድ ጽፎ ራሱን በራሱ መራን የሚያደርግበት በራሱ ራሱን የሚመዝንበት መኖር አለበት ብለን ነው እኛ ክራይ እንደ ክራይቴሪያ የምናስቀምጠበት። ፒኤችዲ ደረጃ ያው ፕሮግራም ቢያንስ ሁለት ወይ ከዛ በላይ ፕሮግራሚንግ የሚችል ማለት ነው። ምክንያቱም ያንን ካልቻለ መመረቂያ ጽሁፉን የሚሰራው በኮምፒውተር ነው፣ በኮምፒቲሽናል ስለሆነ ፕሮግራም ነው የሚሰራውና ኦብዘርቬሽናል ይሰራል። አስትሮኖሚ ሚል ከተም ወስዶ መረጃውን ከሰማይ አካላት ወስዶ ይሰራል፣ ይተነትናል። ያን ሲተነትን ደግሞ እዚህ የኮምፒውተር እውቀት ያስፈልጋል። ያ የኮምፒውተር እውቀት ከሌለ ያን መስራት አይችልም። ቶታሊ እኛ የንድፍ ሀሳቡ ዘመን አልፈዋል። አሁን የቴክኖሎጂ ዘመን ስለሆነ በዛ ላይ ስላለን ይሄንን ደግሞ ተወዳድሮ ተወዳዳሪ ሆኖ አለም አቀፍ ላይ ኮምፒት ለማድረግ የኮምፒውተር እውቀት ግዴታ ያስፈልጋልና በዛ የበለጸጉ ተማሪዎችን በፒኤችዲ ደረጃ በማስተርስ ደረጃ ያው ተቀብለን በግልም የሚመጣ ተማሪ እናስተናግዳለን። ያው መስሪያ ቤቱ የራሱ የሆነ ህግና ደንብ በመንግስት የተሰጠው ስርዓትና ደንብ አለ፣ በዛ ያስተናግዳል ማለት ነው። ክፍያዎችም ይኖራሉ። መንግስት ስፖንሰር የሚያደርጋቸው አለ፣ በግል የሚማሩ አለ፣ በፒኤችዲ ደረጃም በማስተርስ ደረጃም እነዚህን እናስተናግዳለን ማለት ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ በአዲስ ርዕሰ ጉዳይ እንገናኛለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ሰብስቤ አይሉ ነኝ። ከሌሎች የኤፍኤም አዲስ 97 ንጥብ 1 ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸርን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ